ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ት ሰዓት እስከ 4 ሰዓት በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራም አሁን ጀመረ። የኦሮሞ ገበሬዎችን በዘዴ ማፈናቀል ይቁም የሚል ተቃውሞ ሰልፍ እዚህ ዋሽንግተን ውስጥ ተካሄደ። ተማሪዎቻችን አይሙቱ፣ ገበሬዎቻችን አይሙቱ፣ ገበሬ ከቤተሰቡ ላይ ፈናቀል የሚል አጀንዳ ነው ይዘን የወጣነው። ከተሳታፊዎቹ የአንዱን ድምጽ ነበር ያደመጥነው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል። ትናንት ከኢትዮጵያ ምክር ቤት አፈ ጉባኤ ጋር የጀመርነው ውይይት ሁለተኛው አጋማሽ ቀዳሚ ቅንብር ሆኖ ይቀርብና መደበኛዎቹ ሀኪሞን ይጠይቁ እንዲሁም ንግድና ምጣኔ ሀብት ይከተላሉ። አድማጮች እንደምናምሽታችኋል። የምናስተናግዳቸው አዲሱ አበበና ቆንጂት ታየነን ፕሮግራሙን ደሳለኝ መኮንን ይመራልናል። የማክሰኞ መያዝ 28 2006 ዓ ም ፕሮግራማችንን በዜና ነው ምንጀምረው። ኢትዮጵያ ከዓለም አቀፍ የብድር ታማኝነት ማረጋገጫ ድርጅቶች ወይንም ሶቨሬን ሬቲንግ ድርጅቶች በጥቂት ሳምንታት ውስጥ ደረጃ እንደሚወጣላት የሀገሪቱ ባለስልጣናት አስታውቀዋል። የዓለም አቀፍ የመዋለ ነዋይ ፍሰትን የማሳለጥ አቅም ያለው የደረጃ ሰንጠረዥን የተመለከተውን ዜና ሄኖክ ሰማግዜር ጊዜር ያቀርባል። የዓለም አቀፍ አበዳሪዎች የአንድን ሀገር ምጣኔ ሀብት ጤንነትና በአጠቃላይ ተበድሮ የመመለስ ባህልና ብቃት የሚመረምሩ ዓለም አቀፍ ደረጃ አውጭ ኩባንያዎች ኢትዮጵያን በየካቲት ወር በመጎብኘት ጥናታቸውን ማከናወናቸውን የኢትዮጵያ የገንዘብ ሚኒስትር ሱፊያን አህመድ ለጋዜጠኞች አስታውቀዋል። በአፍሪካ በፍጥነት በማደግ ላይ ካሉ ምጣኔ ሀብቶች አንዷ የሆነችው ኢትዮጵያ በሀገር ውስጥ ብድር ድርቀት የደረሰውን የፈሳሽ እጥረት በውጭ ብድር ለመተካት በማሰብ ነው ይህንን የብድር ማረጋገጫ የፈለገችው። ዶክተር ደምስ ጫና ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። ጥረቱ ለምጣኔ ሀብቱ መልካም ዜና ነው ይላሉ። አንደኛው አማራጭ ከሀገር ውስጥ ካሉ ንግድ ባንኮች መበደርና የመስራት ነው። ይሄ በአብዛኛው አስቸጋሪ ነው። የአገር ውስጥ ያለውን ኢንቨስትመንት በሌላ አንጻር የሚደረገውን ኢንቨስትመንት ሊያቀጨጨው ይችላል። ስለዚህ መንግስት ከውጭ የመበደር አቅሙ መጨመር አለበት። ይህን ለማድረግ ደግሞ አሁን የተባለው አበዳሪዎች አመኔታ እንዲኖረቸው ይፈልጋል። አመኔታ ሁለት ነው፣ በሁለት መንገድ ነው። አንደኛው መንግስት የተበደረውን ገንዘብ ላለው ልማት መዋሉን የሚያረጋግጥ ነው። ሁለተኛ እነዚህ አመኔታውን በመስጠታቸው መንግስት ከሚሰራቸው ፕሮጀክቶች እይታ አንጻርም ሌሎች ቀጥታ የሆኑ ኢንቨስትመንቶች ወደ ሀገር ውስጥ እንዲመጡ ማድረግ ይቻላል ማለት ነው እና እኔ በጣም የጎላ አስተዋጽኦ ይኖረዋል ብዬ ነው የምገምተው። የብድር ታማኝነት ማረጋገጫ ሰንጠረዥ በማውጣት ሀገሮችን ከትሪፕል ኤ ፕላስ አንስቶ እስከ ዲ ማይነስ የሚሰጡት ድርጅቶች መካከል የሚታወቁት ስታንዳርድ ኤን ፑር፣ ሙዲስ እና ፊች በኢትዮጵያ በየካቲት ወር የምጣኔ ሀብት ግምገማ አድርገው ተመልሰዋል። የኢትዮጵያ መንግስት ለያዛቸው ሰፋፊ የመሰረተ ልማት ግንባታዎችና በአጠቃላይ ለምጣኔ ሀብቱ የሚውል የብድር አቅርቦት ለማግኘትና አልፎም የተሻለ የብድር ወለድ ለማግኘት የሚረዳ ነው ሰንጠረዡ። ሆኖም ሦስቱ ድርጅቶች የሚሰጡት ደረጃ አነስተኛ ከሆነ ወይም ከፍተኛ ስጋት ያለበት የሚል ድምዳሜ ላይ የሚደርሱ ከሆነ ወደ ኢትዮጵያ የሚገባውን የገንዘብ ፍሰት እንደሚያቀጭ ባለሙያዎች ይናገራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን የደቡብ ሱዳን ፕሬዚዳንትና ዋናው ተቀናቃኛቸው በያዝኑ ሳምንት በሚካሄደው የሰላም ድርድር ለመሳተፍ እንደተስማሙ ገለጡ። ለአምስት ወራት ለሚጠጋ ጊዜ ሲካሄድ የቆየውን ውጊያ ለማቆም ነው የሰላም ድርድሩ የሚካሄደው። ሚስተር ባን ይህን ያሉት ዛሬ ደቡብ ሱዳንን በጎበኙበት ወቅት እንደሆነ ዘጋቢያችን ጌብ ጃስሎ ከናይሮቢ ዘገባ ልኮ፣ አዳነች ፍሳዬ ታቀርባለች። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ከአማጽያኑ መሪ ሪያክ ማቻር ጋር በስልክ እንደተነጋገሩ ዛሬ ጁባ ላይ ባደረጉት ጋዜጣዊ ጉባኤ ገልጸዋል። አዎንታዊ ምላሽ ነው የሰጡት። አዲስ አበባ በሚካሄደው ስብሰባ በጊዜ እንደሚገኙ ገልጸዋል። ነገር ግን ያለሁበት ቦታ እጅግ ሩቅ በመሆኑ የተቻለኝን ጥረት ሁሉ አደርጋለሁ ነው ያሉት። ሚስተር ባን አያይዘውም የደቡብ ሱዳን ፕሬዚደንት ሳልቫ ኪርና ሬህ ማቻር ተገናኝተው እንዲነጋገሩ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያመቻቻሉ ብለው እንደሚጠብቁ ተናግረዋል። አዲስ አበባ ውስጥ እየተነጋገሩ ያሉት የሁለቱም ወገኖች ተደራዳሪዎች የደቡብ ሱዳን ሲቪሎች እህል ለመዝራት እንዲችሉና የተሻለ ደህንነት ወዳለው ቦታ ለመዘዋወር ፋታ እንዲያገኙ ሲባል ለአንድ ወር ያህል ተኩስ ለማቆም ጉዳይ ለማሰብ የሚያስችል ስምምነት ትላንት ሰኞ ፈርመዋል። ዋናው ጸሐፊ እንዲህ አይነት ስምምነት መደረጉን በበጎ ተቀብለዋል። ይሁንና እስካሁን ባለው ጊዜ የተካሄደው ውጊያ ከፍተኛ ጉዳት ማድረሱን ሳያስገነዝቡ አላለፉም። የሀገሪቱ መሪዎች የከፈቱትን ቁስል መዝጋት አለባቸው። ለተፈጸሙት ወንጀሎች ፍትሕና ተጠያቂነት እንዲኖር መደገፍ ይኖርባቸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሰላም ድርድር እንዲካሄድና የሽግግር መንግሥት እንዲመሠረት ለማበረታታት ባለፈው አርብ ጁባ ላይ ከፕሬዝደንት ኪር ጋር ተገናኝተው እንደተነጋገሩ የሚታወስ ነው። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ለተካሄደው ግጭት ተጠያቂ በሆኑት ክፍሎች ላይ ማዕቀብ የመጣል እቅድ አላቸው። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስና ጅቡቲ በአፍሪካ ቀንድ ለሚገኘውና ዋይት ሀውስ በጸረ ሽብርተኛ ጦርነቱ ወሳኝ አካል ላለው የአሜሪካ የጦር ሰፈር ጉዳይ ለ10 ዓመታት የሚቆይ አዲስ ውል ተፈራርመዋል። የውሉ መፈረም ፕሬዚደንት ባራክ ኦባማ ትናንት ሰኞ በዋይት ሀውስ የጅቡቲውን ፕሬዚደንት ኢስማኤል ኦመር ጌሌን ጋር አብረው ስብሰባ ባደረጉበት ወቅት አስታውቀዋል። ጅቡቲ ላይ የሚገኘው የጦር ሰፈር ዩናይትድ ስቴትስ በአፍሪካ ቀንድ ለምትጫወተው ሚና ወሳኝና ልዩ አስተዋጽኦ አለው ሲሉ ፕሬዚደንት ኦባማ ተናግረዋል። ሚስተር ጌሌ በበኩላቸው ፕሬዚደንት ኦባማን የጅቡቲን የጤና ጥበቃ ትምህርትና የምግብ ዋስትና ጉዳዮችን ጨ ሮ ለአፍሪካ ልማት ያለው ራዕይ በማለት አመስግነዋቸዋል። ሆኖም ፕሬዚደንት ባራክ ኦባማ በጅቡቲ ሰዎችን በህገወጥ የማሸጋገር ችግር አሁንም አሳሳቢ እንደሆነ ሳያስረዱ አላለፉም። በሰብአዊ መብት ጉዳዮች ዙሪያም ዩናይትድ ስቴትስ ጅቡቲን ማነጋገሯን ትቀጥላለች ብለዋል ፕሬዚደንቱ። ፍሪደም ሀውስ የተባለው ድርጅት ያቺን ሀገር ነጻ ካልሆኑ ውስጥ ነው የፈረጃት። የቦኮ ሀራም ነውጠኞች ተጨማሪ ስምንት ልጃገረዶች ጠልፈው ወስደዋል ሲሉ የአንድ የሰሜን ናይጄሪያ መንደር ነዋሪዎች ገለጡ። የዋራቤ ቀበሌ ነዋሪዎች ሁለት ታጣቂዎች መንደራችንን ወረው ስምንት ተጨማሪ ልጃገረዶችን ጠልፈው ወስደዋል ሲሉ ዛሬ አስታውቀዋል። በበርካታ መኪናዎች ሆነው የወረሩት ታጣቂዎች ከልጃገረዶቹ ሌላ ምግብና የቀንድ ከብትም ዘርፈው ወስደዋል ሲሉ ተናግረዋል። ትናንት ሰኞ ፅንፈኛው እስላማዊ ቦኮ ሃራም በሌላዋ የቦርኖ ክፍለ ሀገር ከተማ ቺቦክ ከ300 የሚበልጡትን ልጃገረዶች የጠለፍኩት እኔ ነኝ ሲል አስታውቋል የተወሰኑት ሲያመልጡ 276ቱ እስካሁን አልተገኙም የቦኮ ሃራም መሪ አቡባሃር ሽሃው ትናንት በለቀቀው ቪዲዮ ልጆቹን የጠለፍኩ እኔ ነኝ ገና ደግሞ ገበያ ውጥቼ ነው የምቸበቸባቸው ሲል ዝቷል የተባበሩት መንግስታት የሰብአዊ መብቶች ቢሮ ስላማዊ ነውጠኞቹ እንደዛቱት ልጃገረዶቹን ቢሸጡ በሰብእና ላይ ወንጀል በመፈጸም ይከሰሳሉ ሲል አስጠንቅቋል። ብሪታንያ የናይጄሪያ መንግስት ልጆቹን ለማግኘት በያዘው ጥረት እያገዘች መሆኗን አስታውቃለች። ዩናይትድ ስቴትስም ለናይጄሪያ የጸረ ሽብርተኛነት እገዛ እያደረገች መሆኑን ትናንት አስታውቃለች። በዚህ ላይ መጽሔታችን ዘገባ ያክልበታል። የግብጽ የቀድሞው የጦር ኃይሎች አዛዥ አብደልፋታህ ኤልሲሲ በሚቀጥለው ወር በሚካሄደው ፕሬዝደንታዊ ምርጫ ካሸነፍኩ እስልምና አክራሪው ወንድማማችነት ቡድን በሀገሪቱ ምንም ቦታ አይኖረውም ሲሉ ተናገሩ። ብዛት ያለው ደጋፊ ያላቸው ሲሲ ትናንት ሰኞ በተሰራጨ ቃለ መጠይቃቸው የወንድማማችነት ቡድንና ከስልጣን የተወገዱት ፕሬዚደንት ሞሀመድ ሞርሲ አልቆላቸዋል ነው ያሉት። ያለቀላቸው በእኔ አይደለም ብለዋል ሲሲ፣ በአንተ በግብጽ ህዝብ ነው አምና ሰኔ 30 ቀን የግብፅ ህዝብ እምቢኝ ስላላቸው ነው ሲሉ ኤልሲሲ ተናግረዋል። ሰኔ 30 ማለታቸው ባለፈው አመት በሚሊዮኖች የተቆጠሩ ግብፃውያን ሚስተር ሞርሲን በመቃወም ያደረጉትን ሰልፍ መሆኑ ነው። ስልጣን ከያዙ ገና አንድ አመታቸው የነበረው ሞርሲ የመንግስት ስልጣንን ሰብስበው ራሳቸው በሞኖፖል ይዘዋል፣ የሀገሪቱን ምጣኔ ሀብትም ለማስተካከል አልቻሉም ተብለው መወንጀላቸው ይታወሳል። በወቅቱ የጦር ኃይል አዛዥ የነበሩት ኤል ሲሲ ያ በሆነ በጥቂት ቀናት ውስጥ ሞርሲን ከስልጣን ገፍትረው እንዳስወገዷቸው የሚዘነጋ አይደለም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን እንደ አውሮፓ አቆጣጠር የፊታችን ግንብ 25 ሊካሄድ የታቀደው ፕሬዚዳንታዊ ምርጫ ህጋዊነት ላይ ጥርጣሬ አሰሙ። የውጭ ጉዳይ ሚኒስትሩ ሰርጌ ላቭሮቭ ዛሬ በቪየና የዩክሬን ጉዳይ ላይ ካተኮረው የአውሮፓ ምክር ቤት ጉባኤ ማብቂያ ላይ ሲናገሩ የዩክሬን ጦር ሰራዊት በተወሰነው የሀገሪቱ ሕዝብ ላይ እንዲዘምት እየተደረገ ባለበት በአሁኑ ወቅት ምርጫ ማካሄድ ያልተለመደ ተግባር ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህን ያሉት የዩክራይን ፀጥታ ኃይሎችና አፍቃሬ ሩሲያ ተገንጣዮች በምስራቃዊዋ የዩክሬን ከተማ ስሎቪያንስክ በተዋጉ ማግስት ነው። ዛሬ የዩክሬን የአገር ግዛት ሚኒስትር አርሴን አቮኮቭ በሰጡት መግለጫ በትናንቱ ውጊያ ከ30 የሚበልጡ ሸማቂዎችና አራት የመንግሥት ወታደሮች እንደተገደሉ ገልጠዋል። የሩሲያው ኢንተርፋክስ የዜና አገልግሎት በበኩሉ በስሎቫኒያስ የአፍቃሪ ሩሲያ ኃይሎች ቃል አቀባይን ጨርሶ ባሰራጨው ዜና ሀያ ተዋጊዎች ተገለዋል፣ በርካታ ሰላማዊ ሰዎችም ቆስለዋል ብለዋል። በቬና የአውሮፓ ምክር ቤት ጉባኤ ላይ የሚገኙት የእንግሊዙ የውጭ ጉዳይ ሚኒስትር ዊልያም ሄግ በበኩላቸው ሩሲያን የዩክራይንን ምርጫ ለማደናቀፍ እየሞከረች ነች በማለት ወንጅለዋል። የፈረንሳይ ፕሬዚዳንት ፍራንሷ ኦላንድም የታቀደው ምርጫ ካልተካሄደ የእርስ በርስ ጦርነትና ትርምስ አደጋ እንደሚከተል አስጠንቅቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ የአማርኛው ስርጭት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ላይ እንገኛለን። የምናስተናግዳችሁ ደግሞ እኔ አዲሱ አበበና ቆንጂት ታየነን። የአዲስ አበባ የቻርተር አስተዳደር ነው። ቻርተሩ የወሰነለት ድንበር አለ። ይሄ ድንበር የተጠበቀ ነው። የኦሮሚያ ክልል ደግሞ ድንበር አለው። ይሄ ድንበር የተጠበቀ ነው። ይሄን ድንበር የመናድና አንዱን አንዱ ስር መክተት አንድም አላማ የለውም። የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ናቸው። ትላንት ክፍል አንድ ተሰምቷል። ዛሬ ክፍል ሁለት ይቀጥልና ክፍል ሶስት ወደ ነገ ይዛወራል። ለማንኛውም አሁን ወደ ዕለቱ አብይ ርዕስ፣ የኦሮሞ ገበሬዎችን በዘዴ ማፈናቀልና ግድያን ጨምሮ በተማሪዎች ላይ እየተወሰደ ያለው የኃይል እርምጃ ይቁም ሲሉ የጠየቁ የኦሮሞ ተወላጅ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ ሰልፍ አካሂደዋል። በሌላ በኩል ደግሞ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዱ ያሉት የጭካኔ የኃይል እርምጃ ነው ሲል የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዋች አስታውቋል። በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ምላሽ ተሰጥቶናል። ዝርዝሩን ሶሎሞን አባተ ይዟል። We stand, we stand, people. people, we start we stand, we stand. We የዋሽንግተን ዲሲ ሜትሮፖሊታን የኦሮሞ ወጣቶች ቡድን ያዘጋጀውና የመራው ሰልፍ ነው በኢትዮጵያ ኤምባሲ ደጅ ላይ እየተካሄደው። ሰልፈኞቹ ኢትዮጵያ ውስጥ የተቃውሞ ድምፃቸውን እያሰሙ ካሉ ተማሪዎች ጎን እንቆማለን፣ የኦሮሞ ገበሬዎችን ማፈናቀልን መንግሥት እያከናወነ ባለው ስራ ላይ ትኩረት ስለሳቡ ጥቃት በተሰነዘረባቸው ተማሪዎች ላይ የተፈጸመውን ጅምላ ግድያ እንቃወማለን ብለዋል። የኦሮሞ ወጣቶች ቡድን ከሰልፉ ጋር አያይዞ ያወጣው የፕሬስ መግለጫ ስጋታችንን እያሰማን ነው። ኢትዮጵያ ውስጥ እየተፈጸመ ያለውን ልቅ የሰብአዊና ዲሞክራሲያዊ መብቶች ረገጣ በተለይ በውጤቱ በአስር ሺዎች የሚቆጠሩ የኦሮሞ ገበሬዎችን ከአዲስ አበባ አካባቢ ሊያፈናቀል የሚችለውን የመንግስት እቅድ በሰላማዊ መንገድ በተቃወሙ ተማሪዎች ላይ የተፈጸመውን ግድያ እየተከታተሉ እንዲዘግቡና እንዲያጋልጡ ለመገናኛ ብዙሃን ጥሪያችንን እናቀርባለን ይላል። በኤምባሲው ደጅ ላይ እየተካሄደ ያለውን ሰልፍ የተከታተለው ባልደረባ የሶራ ሀላኬ ከተሳታፊዎቹ መካከል አንዱን አነጋግሯል። የዚህ ሰልፍ ትልቁ አላማ ምንድን ነው? በሀገራችን ላይ እየተደረገ ያለው የማንኛውም የተማሪዎች ጥያቄ፣ የገበሬዎች ጥያቄ፣ ሁሉም ሰው የሚጠይቀው በአዲሱ ማስተር ፕላን ብሎ ባወጡት ገበሬውን ከቤተሰቡ ላይ እያፈናቀለ ያለ ተማሪዎችም ደግሞ ድምፃቸውን ለማሰማት ይሄ ትክክል አይደለም፣ አናምንበትም ብሎ ህዝቡ ድምፁን ለማሰማት በወጣበት ቀን እነሱ የመለሱላቸው የጠመንጃ መልስ ነበረ እና ይሄ ትክክል አይደለም። ተማሪዎቻችን አይሙቱ፣ ገበሬዎቻችን አይሙቱ፣ ገበሬ ከቤተሰቡ ላይ አይፈናቀል የሚል አጀንዳ ነው ይዘን የወጣ ነው። በሰልፉን በተመለከተ የኢትዮጵያ ኤምባሲ የሚለው ካለ በሚል ወደ ፐብሊክ ዲፕሎማሲና ኮሚኒኬሽን ጉዳዮች ኃላፊው አቶ ዋህደ በላይ ደውዬ ነበር። ኖም ዛሬ ጠዋት፣ በእርግጥ እንዳልከው ወደ ስልሳ ሰባ የሚሆኑ የኢትዮጵያውያን በፊት ለፊት የኢትዮጵያ ኤምባሲ ተሰልፈው አይተናል። እንግዲህ ከጥያቄዎቻቸው ውስጥ ያየ ነው። በተለይ ደግሞ እንደ መነሻ አድርገው የወሰዱት ሌሎች በርካታ ጥያቄዎችና አጀንዳዎች ያሏቸው መሆኑ ብናምንም እንግዲህ መነሻው ከዚህ ከአዲስ አበባና የኦሮሚያ ክልል አዲስ አበባን በሚያዋስኑ ከተሞች በተዘጋጀው የማስተር ፕላን ጉዳይ በተመለከተ በእርሱ መነሻነት ተብሎ የተነሳ ነው እና በዚህ ላይ የኢትዮጵያ መንግስት ማብራሪያ ስለሰጠበት በዚህ ጉዳይ ላይ እሱን መድገም ከሆነ እሱን ማብራራት ይቻላል። በተፈጠረው ሁኔታ መንግስት በእጅጉ ማዘኑን በይፋ መግለጹን ሕይወታቸው ለጠፋ ሰዎች ቤተሰቦችም ይህንኑ ማሳወቁን የተናገሩት አቶ ዋህደ የሰልፉን መካሄድና ያዩትን በተለመደው አሰራር ወደ አዲስ አበባ ሪፖርት እንደሚያደርጉ ገልጸዋል። የአዲስ አበባ አጎራባቸው የሆኑት የኦሮሚያ ከተሞች ወደ ርዕሰ ከተማይቱ ይካተታሉ የተባለው ግን ስህተት ነው ብለዋል። መንግስት ለተፈጠረው ሁኔታ ይቅርታ ይጠይቃሉ ወይ ተብለው የተጠየቁት አቶ ዋህደ ከዚያ በፊት ማጣራት እየተካሄደ በመሆኑ ውጤቱ መታየት ይኖርበታል ብለዋል። በሌላ በኩል ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ትናንት ናይሮቢ፣ ኬንያ ላይ ባወጣው መግለጫ ኢትዮጵያ ተቃውሞን በጭካኔ እየበተነች ነው ብሏል። ሁማን ራይትስ ዋች የኢትዮጵያ የጸጥታ ኃይሎች ተቃውሟቸውን በሰላማዊ መንገድ እየገለጹ ባሉ ተማሪዎች ላይ ከመጠን ያለፈ ኃይል እየተጠቀመ ነው ብሎ ባለሥልጣናቱ በዘፈቀደና በጅምላ ያሰሯቸውን በአፋጣኝ እንዲፈቱና ምርመራ እንዲከፈት፣ ጥፋተኞችም እንዲጠየቁ ብሏል። ባልደረባ ያሉላ ከበደ ትናንት ያነጋገራቸው የሁማን ራይትስ ዋች አፍሪካ ጉዳዮች አጥኚ ኦርን ፌሊክስ በሀገሪቱ ተጠያቂነት የለም ይላሉ። ያየነው ነገር የጸጥታ ኃይሎች በመላ አገሪቱ እየተንቀሳቀሱ ያሉት ያለ ተጠያቂነት ነው። ያጠፉ አይጠየቁም። እኛ ሶማሌ ክልል ውስጥ ከኦብነግ ጋር እየተካሄደ ካለው ግጭት ጋር ተያይዞ የተሰራውን አድራጎት መዝግበናል። ሶማሊያ ውስጥም ኦሮሚያ ውስጥም እንዲሁም ጋምቤላ ውስጥም የፈጸሟቸውን አድራጎቶች መዝግበናል። ባለፈው ሳምንት ያየኑ ደግሞ በኦሮሚያ ክልል ውስጥ በኦሮሞ ተማሪዎች ላይ የተፈጸመ የጭካኔ እርምጃዎችን ነው። የጸጥታ ኃይሎች እነዚህን ሕገ ወጥ አድራጎቶች የሚፈጽሙት ያለ አንዳች ተጠያቂነት አጥፍተው በነጻነት እየኖሩ ነው። ያጠፉ ተጠይቀው ተቀጥተው አያውቁም ብለዋል። ሆርና አክለው የሰብአዊ መብቶች ተሟጋች ድርጅቱ የአፍሪካ አጥኚ አክለውም የጸጥታ ባለሥልጣናቱ የሚወስዷቸው እርምጃዎች ከተሰጣቸው ኃላፊነት ወይም ከህግ ጋር የተጣጣሙ ይሁኑ አይሁኑ የረባ ምርመራ አይካሄድም ወይም ጨርሶ ምርመራ አይደረግም ብለው፣ ስለዚህ የተባበሩት መንግስታት ድርጅት አባል ሀገሮች ኢትዮጵያ በእነዚህ የሰብአዊ መብቶች ረገጣዎች ላይ በነጻ አካል ፍተሻዎችን እንድታካሄድ ግፊት እንዲያሳድሩባት ቡድናቸው እየተጎተጎተ መሆኑን ገልጸዋል። ይህንን የምርመራና የተጠያቂነትን ጉዳይ አስመልክቶ በዋሽንግተን የኢትዮጵያ ኤምባሲው ቃል አቀባይ አቶ ዋህደ በላይ ለቪኦኤ ለቀረበላቸው ጥያቄ መልስ ሰጥተዋል። በእርግጥ ምርመራ ይካሄዳል ወይ? ወይ ይሄ በእርግጠኝነት መናገር ይቻላል። ሌላውን ማን አለ የውጭ ድርጅት የሚለው ለጊዜው ነው እሱ ጠቃሚ አይመስለኝም። ከማንም በላይ መቆርቆር ያለበት የኢትዮጵያ ሕዝብ የኢትዮጵያ መንግስት ነው። ስለዚህ ተዋናዮቹ ጥቅም ጉዳት የሚያገኙት የኢትዮጵያ ሕዝቦች ስለሆኑ መጀመሪያ ኃላፊነቱ ለእነሱ ንስታቸው። ስለዚህ አሁን የኢትዮጵያ መንግስትም ይሄንን አደርጋለሁ ብሏል። ሕዝቡ መጠየቅ ያለበት በል እንግዲህ ቃል በገባው መሰረት በደንብ አድርጋ አጣርተህ ነው የሚቀጡም ካሉ በሁለቱም ወገናት ጥፋት ተደርጎም ከሆነ የሚቀጡበት መንገድ ይፈለግ ብሎ ነው መንግስት ላይ ጫና ማድረግ የሚገባው እንጂ አይ ቲንክ የውጮችን አድቮኬሲ ድርጅቶች በማንሳት ለእነሱ ነው ምላሽ የሚሰጥበት ሁኔታ አይደለም። ስለዚህ ምንም እኔ እምነት አለኝ መንግስት ጉዳይን አጣርቶ የሚጠየቁ ሰዎችን በኃላፊነት ይጠይቃል የሚል እምነት ነው ያለኝ። ከአቶ ዋህደ ጋር የተካሄደውን ሙሉ ቃለምልልስ ከዌብሳይታችን ማግኘት ይቻላል። ይህ በእንዲህ እንዳለ እንግሊዝ የሚኖሩ ኢትዮጵያውያንም ዛሬ ለንደን ላይ ሰልፍ ወጥተዋል። የሰልፉን አስተባባሪ ዶክተር ግዛው ታሲሳን ባልደረባ ያጃለ ገመዳ በስልክ አግኝታቸው ነበር ካየሆን ሪ ኬኛ እንዳንዳ ፍንፍኔ ጠብሱዳኒ ኦሮሞ ፍንፍኔት dabaluudhaan kan jedhu ስለ ሰልፋቸው ዓላማ ያብራሩት ዶክተር ግዛቸው ጥያቄዎቻቸው የኢትዮጵያ መንግሥት ይህንን ግድያ እየፈጸመ ያለው ከውጭ በሚያገኘው እርዳታ ስለሆነ እንዲቋረጥ፣ ካለበለዚያም እርዳታው በትክክለኛው ሥራ ላይ መዋሉን ለጋሾች ተከታትለው እንዲያረጋግጡ፣ ምርመራ እንዲከፈትና ጥፋተኞች በሕግ እንዲጠየቁ፣ እኛ እንግሊዝ ውስጥ ሆነን የምንከፍለው ታክስ ለዜጎቻችን መፍጃ እንዳይውል የሚሉ መሆናቸውን አብራርተዋል። ባዶ እጃቸውን መሳሪያ ፊት ለቆሙ ተማሪዎች ድጋፍ ሊሰጣቸው ይገባል ብለዋል አስተባባሪው አክለው። በሌላ ዜና ደግሞ በኦሮሚያ የተለያዩ ከተሞች ዛሬም የተማሪዎች ተቃውሞ የሚቀጠለ መሆኑ ተሰምቷል። በምዕራብ ወለጋ ዞን ደንቢዶሎ ከተማ የቀለም ሁለተኛ ደረጃ ተማሪዎች ሰልፍ ለመውጣት ሲሞክሩ በፖሊስ መከልከላቸውንና ክልከላውን አልፈው ለመውጣት ሲሞክርም በተነሳው ግጭት አንዲት የ11ኛ ክፍል ተማሪ በጥይት እጇ ላይ መመታቷን ተማሪዎቹ ገልጸውልናል። እዚያው ወለጋ ውስጥ በቀለም ጨንቃ ከተማ ሊደረግ የነበረ ሰልፍም በፖሊስ ኃይል ተበትኖ ትምህርት ቤቱ መዘጋቱንም ተማሪዎቹ አመልክተዋል። ዛሬ ትምህርት የለም ተብሎ በትምህርት ቤቱ አስተዳደር ተነግሮን ስንመለስ አድማ በታኝ ፖሊስ ከመካከላቸው ብዙዎቹን ስር የተደበደቡም አሉ ሲሉ በበግዳ አያና ወረዳ የአያና ከተማ ተማሪዎች ለዝግጅት ክፍላችን ባልደረቦች ገልጸዋል። ሰለሞን አባተ ነኝ ለአሜሪካ ድምፅ ራዲዮ ዋሽንግተን ሰለሞን፣ እናመሰግናለን። ከምሽቱ ሶስት ሰዓት ከሀያ ላይ ነን። ሁለት የትንታኔ ርዕሶች ይቀሩናል። የዕለቱን አብይ ርዕስ ነበር ያደመጥ ነው። እዚህ ዋሽንግተን ዲሲ የተካሄደ ሰላማዊ ሰልፍ ሰሞኑን በኦሮሚያ ክልል የተከሰተው ሁከትና የተከተለውም ጥፋት ምንጩ የአገሪቱ የፌዴራል አደረጃጀት ጉርለት ነው ሲል የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መግለጫ አውጥቷል። የደረሰውን ጥፋት መንስኤ የሚያጣራ ገለልተኛ አካልም እንዲቋቋም ጥሪ አቅርቧል። መለስካቸው ዘገባ አዘገባለሁ። ለዘላቂ ልማት የፌዴራሊዝሙ ጉድለቶች ይታረሙ በሚል ርዕስ ኢዴፓ ያወጣው የጽሁፍ መግለጫ ሰሞኑን በተፈጠረው ሁኔታ ላይ ያሉትን ስድስት አቋሞች የዘረዘረ ነበረ። በኢዴፓ እምነት ለአዲስ አበባና ለአጎራባች የኦሮሚያ ክልል ከተሞች የተዘጋጀው የጋራ የልማት መሪ ፕላን የሀገሪቱን ሕግጋት የጠበቀ ነው። በመሪ ፕላኑ ላይ የቀረበውን ቅሬታ መንግስት ሌላ ፖለቲካዊ ትርጉም ሳይሰጠው ተገቢ መልስ ሊሰጠው እንደሚገባም የኢዴፓ መግለጫ ያስገነዝባል። ቅሬታ ያላቸው ወገኖችም ቅሬታቸውን በሰላማዊ መንገድ ብቻ ማቅረብ እንዳለባቸው በመጠቆም ከዚህ ወጣ ተቃውሞን እንደሚያወግዝ ይናገራል። በአጠቃላይ ግን የሰሞኑ ችግር ዋና መንስኤ በብሔራዊ ማንነት ላይ መሠረት ያደረገው የሀገሪቱ ፌዴራላዊ ስርዓት እንደሆነ መግለጫው አበክሮ ይገልጻል። የኢዴፓ የህዝብ ግንኙነት ኃላፊ አቶ ወንዶሰን ተሾመ ፓርቲው ያለውን ስጋት ጭምር ገልጸዋል። በዚህ በአብዮታዊ ዲሞክራሲ ጽንሰ ሀሳብ የግራ ዘመን በሆነ ብሔረተኝነት ጥያቄ የገነገነ በመሆኑ ዛሬ ላይ እንዲህ አይነት ውድቀት ሊከሰት ችሏል። እኛ እንደውም አሁንም ስጋት አለን። ይህ ሁኔታ ኢትዮጵያ በቴክኖሎጂ እየከፍ እያለች እና በልማት ውክድ ከፍታ ደረጃ ወደ ኢንዱስትራላይዜሽን እያደገች ሲሴ ጥያቄዎቹ ወደ ኮንፍሊክት እየወሰዱ ና እነዚህም ግጭቶች ሊከሰቱ ስለሚችሉ በመጀመሪያ ፌዴራላዊ አወቃቀሩ መታረም አለበት ብለን እናምናለን። በመጨረሻም የደረሰውን የሕይወትና የንብረት ጉዳት ከነ መንስኤው የሚያጣራ ገለልተኛ አካል እንዲመሰረት ሁኔታውም ሕጋዊ እልባት እንዲያገኝ ጥሪ አቅርበዋል። የሚቋቋመው አጣሪ አካል ገለልተኝነቱ የሚታወቀው ህዝባዊ ተቀባይነት ያገኘ እንደሆነ ብቻ ነው ሲሉም አቶ ወንዶሰን አክለዋል። ከዚሁ ጋር በተያያዘ ከሀገር ውጭ የሚገኙ የተለያዩ የፖለቲካና የሲቪክ ድርጅቶች ሰሞኑን በኦሮሚያ ክልል የተከሰተውን የተቃውሞ እንቅስቃሴና የተፈጠረውን ግጭት እንዲሁም የደረሰውን ጉዳት በተመለከተ የተለያዩ መግለጫዎችን አውጥተዋል። የኦሮሞ ዴሞክራሲያዊ ግንባር የተሰኘው ድርጅት አሁን እየተካሄደ ያለው የተቃውሞ እንቅስቃሴ በኦሮሞ ህዝብና ስልጣን ላይ ባለው መንግስት መካከል ብቻ የተወሰነ ሳይሆን ሌሎችንም የሀገሪቱ ህዝቦች የሚጨምር ነው ይላል። ሶሊዳሪቲ ሙቭመንት ፎር ኒው ኢትዮጵያ የተባለውና ሸንጎ የተሰኙ ድርጅቶች ደግሞ ሕገወጥ ነው ያሉትን የመንግስት እርምጃ ያወግዛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደሚቀጥለው ዘገባ ስናልፍ በሶማሊያ ያለውን የጸጥታ ሁኔታ ጨምሮ በንዑስ አህጉሩ የጸጥታ ጉዳዮች የኃይል ምንጮችን ለማጎልበት በተወጠኑ ስራዎች ዙሪያ በሚደረጉ ትብብሮችና ሌሎች በርካታ ርዕሰ ጉዳዮች ከዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ መነጋገራቸውን በኦፊሴል የስራ ጉብኝት እዚህ ዩናይትድ ስቴትስ ያሉት የጅቡቲው ፕሬዚደንት ኦመር ጌሌ አስታወቁ። ፕሬዚደንት ኦመር ጌሌ የመጀመሪያቸው በሆነው በዚህ ጉብኝታቸው በእጅጉ እንደተደሰቱ አስታውቀዋል። ከአሜሪካ ድምፅ የሶማሊኛ ክፍል ጋር ያደረጉትን ቃለ ምልልስ ተንተርሶ የተጠናቀረውን ዘገባ አሉላ ከበደ ያቀርባል። በዋይት ሀውስ ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ተገናኝተው ከተነጋገሩ በኋላ በሰጡት በዚህ አስተያየት ዩናይትድ ስቴትስ በጅቡቲ ያላትን የጦር ካምፕ ሊዝ ለማደስ መስማማታቸውን የጅቡቲው ፕሬዚዳንት ኦማር ጉሌ አመልክተዋል። ለከርሰ ምድር የኃይል ማመንጫ ግንባታ አገዛ ጠይቀናል። ሁለት መቶ ሜጋዋት የጂኦተርማል ኃይል ማመንጫ ለመገንባት ላቀነው ፕሮጄ ያቀረብነውን የእርዳታ ጥያቄም የአወንታ ምላሽ ነው የሰጡን ምክንያቱም ቀደም ሲል ራሳቸው ካስተዋወቁት የአፍሪካ ኃይል የተሰኘው ውጥናቸው ጋር የተዛመደ ነበርና ነው ያሉት ጉሌ። የሚፈለገውን ያህል ያልዳበረና በወጉ ያልጎለበተ የኃይል ማመንጫ ዘርፍ ያላት ጅቡቲ ከሕዝቧ ከግማሽ በታች ያህሉ ብቻ ነው የኤሌክትሪክ ኃይል ተጠቃሚ ሆነው። በጸጥታው ረገድም ሁለቱ አገሮች ሶማሊያውን ጽንፈኛ እስላማዊ ቡድን አልሻባብን በመዋጋት ላይ የሚገኘውን የሶማሊያ መንግስት በመርዳቱ ይሳተፋሉ። ጅቡቲ ቁጥራቸው ወደ አንድ ሺህ የሚጠጋ ወታደሮችን በሶማሊያ ስታሰማራ ዩናይትድ ስቴትስ በበኩሏ በዚያች አገር ለተሰማራው የአፍሪቃ ህብረት የሰላም አስከባሪ ኃይል ከሚያስፈልገው የገንዘብ ወጪ የሚበዛውን ሸፍናለች። በተጨማሪም ዩናይትድ ስቴትስ አነስተኛ ቁጥር ያላቸው ወታደራዊ አሰልጣኞችን በዚያ አሰማርታለች። ሶማሊያ የመጪ ጊዜ ደህን ነቷ እንዲረጋገጥ ከዚህም በላይ እገዛ የምትሻ አገር መሆኗን ነው ሚስተር ጉሌ ለኦባማ መግለጣቸውን የሚናገሩት። በወቅቱ የሶማሊያ አደረጃጀት ተስፋ ያደረባቸው መሆኑን ኦባማ ቢያመለክቱም፣ ሚስተር ጉሌ ግን በአንጻሩ ከዚህ የተለየ አመለካከት ያላቸው መሆኑን ነው ያስረዱት። ይህንንም ለፕሬዚዳንት ኦባማ መግለጣቸውን ጠቁመዋል። በለንደንና በብራስልስ ለሶማሊያ መልሶ ግንባታ ቃል የተገባው የሶስት ቢሊዮን ዶላር አለም አቀፍ እርዳታ በጸጥታው ምክንያት እስካሁን ያለመሰጠቱንና የታሰበውም ስራ መስተጓጉሉን ጉሌ ጨምረው ይናገራሉ። የሶማሊያ ጦር ሰራዊት ቁጥር እንዲያድግ እንፈልጋለን። በአስፈላጊው መሳሪያና ጥራት እንዲደራጅም እንሻለን። ፕሬዚዳንቱ ፕሬዚዳንት ኦባማን ማለቴ ነው በአገራቸው በስልጠናው እየተሳተፉ መሆናቸውን ነው የገለጡልኝ። እኔ ግን ሶማሊያ በሁለት እግሯ መልሳ ትቆም ዘንድ የሶማሊያን ጦር ሰራዊት መልሶ ማጠናከር ወሳኝ ነው ባይነኝ ይህን ማሳካት የሚያስችል ሌላ መንገድ የለም። ይህንኑ ነው ለፕሬዝዳንቱ የሚነገርኩት ነበር ያሉት የጅቡቲው ፕሬዚዳንት ለአሜሪካ ድምጽ የሶማሌኛ ክፍል በሰጡት በዚህ ቃላቸው በሶማሊያ፣ ናይጄሪያ ወይም የመን የሚካሄዱ የጸረ ሽብር ዘመቻዎችን አስመልክቶም ተመሳሳይ አመለካከት ያላቸው መሆኑን የተናገሩት ፕሬዚዳንት ጉሌ አክለውም ይህም ጅቡቲና ዩናይት ስቴትስ ብቻ ሳይሆኑ የዓለም አቀፉ ማህበረሰብ በጉዳዩ ዙሪያ የሚጋራው አመለካከት ነው ብለዋል። ዩናይትድ ስቴትስ በጅቡቲ ያላትን የጦር ካምፕ ሊዝ ለማደስ ሁለቱ ወገኖች መስማማታቸውን አስመልክተው በሰጡት አስተያየት በስምምነቱ መታደስ አገራቸው በምላሹ የምታገኘው የገንዘብ ማካካሻ የተደሰቱ መሆናቸውን ገልጠው፣ ነገር ግን የጦር ካምፑ በሚከፍታቸው የስራ ዕድሎች ቀዳሚ ተጠቃሚ መሆንን ጨምሮ በዩናይትድ ስቴትስ ጦር ከዚያ መኖር ህዝባቸው የተሻለ ተጠቃሚ እንዲሆን እንደሚሹም ይፋ አድርገዋል። የሊዝ ስምምነቱ ለምን ያህል ጊዜ እንደተራዘመ ፕሬዚዳንት ጉሌ ግልጽ አላደረጉም። ይሁን እንጂ የፕሬዝዳንት ኦባማ አስተዳደር ባለሥልጣናት ለአሜሪካ ድምፅ በሰጡት አስተያየት ለተጨማሪ አስር ዓመታት መታደሱን ተናግረዋል። ወደ መጨረሻው የትንታኔ ርዕስ እናልፋለን። የናይጄሪያ መንግሥት ሚያዝያ 6 2006 ዓ ም ከአንድ የሰሜን ምስራቅ ቦርኖ ክፍለ ሀገር ትምህርት ቤት ውስጥ ተጠልፈው የተወሰዱትን 300 የሚጠጉ ልጃገረዶች አግኝቶ ነፃ ለማውጣት በያዘው ጥረት ዩናይትድ ስቴትስ እየረዳች መሆኗን የዋይት ሀውስ ቤተ መንግስት ትናንት አረጋግጧል። በዚህ ሁለት ሙስሊም ነውጠኛው ቡድን ቦኮ ሀራም በገፍ የተካሄደውን ጠለፋ ያካሄድኩ እኔ ነኝ ሲል ኃላፊነት መውሰዱን ገልጦ ባልደረባችን ቪክቶር ቢያቲ ዘግቧል። ሰሎሙን ክፍሌ ያቀርበዋል። ከተጠለፉ ተማሪ ልጃገረዶች አብዛኞቹ እንዲያውም እስካሁን ከሀገር እንዲወጡ ሳይደረግ እንዳልቀረ ነው የዩናይትድ ስቴትሱ ቃል አቀባይ የሚናገሩት። የዋይት ሀውስ ቤተ መንግስቱ ቃል አቀባይ ጄ ካርኒ በትናንትናው እለት እገታውን አስደንጋጭና በጣም አሳዛኝ ድርጊት ሲሉ ነበር የገለጹት። ፕሬዚዳንቱ በጉዳዩ ላይ ለበርካታ ጊዜ ገለጻ ተደርጎላቸዋል። በዚህ ያለውንም ሁኔታ የብሔራዊ ጸጥታ ክፍላቸው በቅርቡ እየተከታተለ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትርም የናይጄሪያ መንግስት እነዚያን ወጣት ሴት ልጆች አግኝቶ ነጻ ለማውጣት በያዘው ጥረት እንዴት መርዳት እንደምንችል በየጊዜው እየተገናኘ ይመክራል። ቃል አቀባይ ካርኒ ያክለውም የዩናይትድ ስቴትስ ጸረ ሽብር እርዳታ የመረጃ ልውውጥን የናይጄሪያን የወንጀል ምርመራ አቅም ማሻሻልና لها قررت يفتح السرار بما በወንጀሉ ተጠያቂዎችን ይዞ ለፍርድ ማቅረብ የመሳሰሉትን ማገዝ ያካትታል ብለዋል። የናይጄሪያ ጦር ሰራዊት የወታደራዊ ሙያ ትምህርቱን ማሻሻል በሚችልበት መንገድ የተያዘውን ጥረት እናግዛለን። ሰራዊቱ የጸረ ሽብር ዘመቻውን ኃላፊነት በተሞላበት መንገድ እንዲያካሂድና የፈንጂ ማምከን ብቃቱንም ማጠናከር ላይ እንረዳለን። ባለፈው ዓመት ቦኮ ሐራምን በአሸባሪነት የፈረጀችው ዩናይትድ ስቴትስ በአብዛኛው ለጥቃት በተጋለጡ ማኅበረሰቦች የሚቀርቡ አዎንታዊ አማራጭ መርሃ ግብሮችን ትረዳለች ሲሉም የዋይት ሐውሱ ቤተ መንግሥት ቃል አቀባይ ጄ ካርኒ አብራርተዋል። ትላንት በዚሁ ጊዜ በቦኮ ሐራሙ መሪ በአቡባካር ሼኩ ለዜና አገልግሎቶች የተሰራጨ ቪዲዮ ታጋች ልጃገረዶቹን ባሮች ሲል ገልጾ ገበያ አውጥቼ እሸጣቸዋለሁ በማለት ዝቷል። ይህ በናይጄሪያውያኑ ወጣት ተማሪ ሴቶች ላይ የተፈጸመው የማገት ተግባር የዩናይትድ ስቴትሷን ሴናተር ኤሚ ክሎቡቸርን በማሳዘኑ ጉዳዩን ለሕግ መወሰኛው ምክር ቤታቸው ለማቅረብ አነሳስቷቸዋል። ዴሞክራቷ የሚኔሶታ ሴናተር የሕግ ጠበቃ በነበሩበት ወቅት ከሰዎች ሕገወጥ ዝውውር ጋር በተያያዙ ወንጀሎች ዙሪያ ሰርተዋል። ሴናተር ኤሚ ክሎቡቸር ከታጋች ልጃገረዶቹ መካከል አንዳንዶቹ ገና የ15 ዓመት ዕድሜ ያላቸው ሳይቀር ለነውጠኞች በ12 ዶላር እየተሸጡ እንዲያገቡ መገደዳቸውን የሚገልጹ ዘገባዎች መኖራቸውን ያስረዳሉ። ይህን ሁኔታ በራሱ በተግባሩ ምንነት እንግለጸው። በሰዎች ዝውውር ታሪክ ከታዩ ሁሉ እጅግ ነውረኛና አስደንጋጭም ነው። ባሳለፍነው ሳምንት የውጭ ጉዳይ ሚኒስትር ጆን ኬሪ እንደተናገሩት ሁሉ ይህ የሽብር ድርጊት ብቻ ሳይሆን ሰዎች በብዛት ተጠልፈው በንግድ መልክ ለዝውውር የቀረቡበት ሁኔታ ነው። ይህ ሰቅጣጭ ወንጀል በአስቸኳይ እርምጃ ወስደን ልጆቹን ከቤተሰቦቻቸው መቀላቀልና ጠላፊዎቹን ለፍርድ እንድናቀርብ ያስገድደናል። ቦኮ ሐራም የሚለው የሙስሊም ነውጠኛው ቡድን መጠሪያ ስም ትርጉም የምዕራባውያን ትምህርት ኃጢአት ማለት መሆኑን የሚገልጹት ሴናተር ክሎቡሻር እስከ ዛሬ ከሁለት መቶ በላይ የናይጄሪያ ትምህርት ቤቶችን እንዳወደመና በብዙ ደርዘኖች የሚቆጠሩ ተማሪዎችን መግደሉን አስረድተዋል። ዜናውንና ዘገባዎቹን አጠናቅናል ይህ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው እስከ አራት ሰዓት ድረስ ከእናንተ ጋር ነን አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው ቃለ ምልልስ ከህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ጋር ከኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ጋር ትናንት ባደረግነው ቃለ ምልልስ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ግዛቶችን በመጠቅለል ነዋሪዎቹን ያፈናቅላል የተባለውን የአዲስ አበባ ማስተር ፕላን የተቃወሙ የኦሮሞ ተማሪዎችን በመንግስት ኃይሎች መግደል ስህተት ነው ብለዋል። ተቃዋሚዎቹ ጥያቄ ተገቢ ነው ያቀረቡት ሰላማዊ ሰልፍ ማድረግም ህገ መንግስታዊ መብት መሆኑን የጠቀሱት አባዱላ ተማሪዎቹ ግን ሰልፍ ለማድረግ መንግስት የሚጠይቀውን መስፈርት እንዳላሟሉ ተናግረዋል። በተለይም ብዙ ሰዎች በተገደሉበት በአምቦ ከተማ ተማሪዎች ያልሆኑ ያሏቸው ሰልፉን በመቀላቀላቸው ንብረትን በማውደማቸው መንግስት እርምጃ ለመውሰድ እንደተገደደ ነበር የገለጹት። ሁለተኛውን ክፍል አዋይዋ ትዝታ በላቸው ካቆመችበት ትቀጥላለች። አባዱላ እንግዲህ እኛም ከዚህ ከሩቅም ቢሆን አዲስ አበባ ያሉ ዘጋቢዎቻችንም በአካባቢ ያሉትን ሰዎች እያነጋገሩ ዘገባ ሲያደርሱን ነበርና ልጆቻቸው የተገደሉባቸው ወላጆች እንደሆኑ ነው የተረዳ ነው። ወላጆቹ ልጆቹ ከተገደሉ በኋላ በቁጣ ተነስተው የተማሪዎቹን ሰልፍ እንደተቀላቀሉ ነው የተረዳ ነው። እና መንግስት ያገኘው ሌላ አካል አለ፣ ያንን አጋጣሚ ተጠቅሞ ንብረት ለማውደም የተነሳ ኃይል ነበረ ብለው ያምናሉ። አይደለም? እንግዲህ ወላጆች ተቀላቅለዋል የሚል እስካሁን መረጃ የለኝም። ወላጆች ወጥተው ንብረት አውድመዋል የሚል እስካሁን መረጃ የለኝም። ግን ብዙ በከተማ ያሉ ሌሎች ወጣቶች ተቀላቅለዋል ሌላ ሌላም የተማሪዎችን ከውጭ የመጡ ሀይሎች ሲሉ በተጨባጭ ምን እንደሆኑ ተደርሶባቸው ውጭ ያሉ ማለት ነው? አቤት ከዩኒቨርሲቲ ከዩኒቨርሲቲው ተማሪዎች ውጭ ያሉ፣ በከተማ ውስጥ ያሉ፣ በከተማ ያለ ወጣት ሌሎች ሌሎች ማለት ነው። እነዚህ ተቀላቅለዋል። እነዚህ ወደ ዘረፋ ሄደዋል። አንዳንዶቹ መረጃ ገና ፖሊስ የሚያጣራው ነው። ፖሊስ አጣርቶ ሲደርስበት ይፋ የሚያደርገው ነው እነማን ነበሩ በማቃጠል ተግባር ላይ በግንባር ቀደምነት ስለተለፈው ማን ነበር፣ ሌሎች ዘረፋ ላይ የተሰማራው ማን ነበር የሚለውን ፖሊስ አጣርቶ ወደፊት ለሕዝብ ይፋ የሚያደርገው ጉዳይ ነው። እስካሁን ባለው እውቀት ተማሪዎች መጀመሪያ የተነሱበትና ፍላጎታቸው፣ ጥያቄያቸው ግቢያቸው ውስጡም የተግባቡበትና የተስማሙበት ግን ደግሞ በኋላ የሆነው ነገር የተለየ ሆነዋል ። ችግር ተከሰቱ። ለምሳሌ ከአካባቢ ወረዳዎች ተሰባስበው ይመጣሉ። ለምሳሌ ከሆቴል ውስጥ መጠጥ ማውጣት፣ መጠጣት፣ በእሱ መታጠብ እና የመሳሰሉት ነገሮች። አሁን ቀደም የተለያየ ጊዜ ጥያቄ ይነሳል። ሰላም ሰልፍለ ግን ተደርጎ የማይታወቁ ነገሮች ተደርገዋል። ይሄ መሆኑ ምክንያቱም ይህን እያነሱ ያለው ተማሪ ካሁን ቀደሙ ሰልፍ ይወጣ ነበር። አምቦ ግን በታሪክ ንብረት የነኩበት ንብረት የተነካበት ዝርፊያ የተካሄደበት ጊዜ የለም። ይሄ ማን ፈጸመው እነማን ናቸው የሚለው ፖሊስ እየሰራው ስለሆነ ወደፊት እያንዳንዱ ነገር የሚረጋገጥ ይሆናል ማለት ነው። አባዱላ ግን አሁን የነበረው ተቃውሞ የተቀነባበረ ና ሰፊ እንደውም አጠቃላይ ኦሮሚያን የያዘ ነበረ። አምቦ ብቻ አልነበረም እንደሚያውቁት ተቃውሞ የተካሄደው በነቀምቴ፣ በግንቢ፣ በጅማ፣ በመቱ፣ በሮቤ፣ በባሌ፣ በአለማያ ሰባ ዩኒቨርሲቲ፣ በአዳማ ነውና አምቦ የተወሰኑ ከተማ ውስጥ ወይንም ስራ አጦች ገብተው ይሄንን አድርገው ከሆነ በሌላ አካባቢም ሰው ተገሏዋልና ተመሳሳይ መልስ ነው የሚኖረው ወይ ምን ለማለት ይቻላል? ሌላም ጋለ ተገደሉት ማለት ነው። አዎ እንግዲህ ምንድነው ከግድያው እና ከሁኔታው ጋር ያለውን የሚመለከተው የፖሊስ አካል አጣርቶ በየደረጃው ለህዝብ ይፋ የሚያደርገው ጉዳይ ነው። ማን ፈጸመው፣ እንዴት ተፈጸመ፣ እንደተባለው መንግስት ኤክሰስ በላይ ሀይል ተጠቅሟል፣ ሌሎች ሌሎች ጉዳዮች ፖሊስ እያጣራ ለህዝብ ይፋ የሚያደርገው ጉዳይ ነው። ይሄ እንዳለ ሆኖ አንዳንዱ ጋር ተመሳሳይ የሆኑ ሌላ ጋር ደግሞ ለምሳሌ ሀረሞያ ላይ ያለው እና የተፈጸመው ጉዳይ ውጭ ማልወጡም ሰልፍም ማልወጡም ቴሌቪዥን እያዩ የነበሩ ልጆች ናቸው። በእጅ የተሰራ ተቀጣጣይ ፈንዚ እዚያ እንዲፈነዳ ፈንድቶ ለአንድ ሰው ህይወት መጥፋት እና ለብዙዎች መቁሰል ምክንያት የሆነው በሩቅ እንደማቀው ሮቤ ላይ የሆነው የመደበላቡ ዩኒቨርሲቲም በመራሯት አንድ ሰው ከፎቅ የወደቀ ወይም የወደቀች ሳለች የተቀሩት ደግሞ የአሁኑ አይነት ባህሪ ተከስቶ ኢቭን የቲስ ቦምብ እስከ መቀማት ሌሎች ሌሎ ጠመንጃ ለመያዝ በመሞከር እና ሌሎች ሙከራዎች የነበሩበት እና ለዚህ ዲስትራክሽን ለዚህ ህይወት መጥፋት ምክንያት የሆንባቸው ጉዳዮች አሉ ይሄ ግን ህይወት መጥፋት ነበረበት የሚል እምነት የለኝም መንግስትም ይህን እምነት የለውም ንብረት መውደድ ነበረበት የሚል እምነት የለንም መንግስትም እንደ መንግስት ይህን እምነት የለውም በአጠቃላይ ግን ከመስመር የወጡ ነገሮች ጥያቄን ተቃውሞን በሰላማዊና በህጋዊ መንገድ ማካሄድ እየተቻለ ሰላማዊና ህጋዊ መንገድን የሚጥሱ ነገሮች በሙሉ ሌላው ዜጋ ላይ የሚያስከትሉት ችግር በመኖራቸው እነሱን ለመከላከል የሚደረጉ ጥረቶች በራሳቸውም ጉዳት እያደረሱ ሊሄዱ እንደሚችሉ መገመት የሚቻል ይመስለኛል እንግዲህ ፖሊስ የያዘው ጉዳይ ነው ተመርምሮ በግልጽ ምን እንደሆነ ሲታወቅ እንደ ውልሎታ አለን እርስዎም ያስረዱናል ወደ ዋናው ጉዳይ ልመልሶት ይሄ ጉዳይ የተነሳበት ተማሪዎቹ ሰልፍ የወጡበት ምክንያት ይሄ የአዲስ አበባ ማስተር ፕላን የተባለው ከሱ በፊት ሶስት የኦሮሞ ድርጅቶች ኦሮሞ ፌዴራሊስት የኦሮሞ ፌዴራል ኮንግረስ እንዲሁም የገዳ ስርዓት አራማጅ የተባለ ድርጅት ለመንግስት አንድ ሀሳብ አቅርበው ነበር። ሀሳብ ነው፣ ማመልከቻ ወይ ተማጥኖ ለእርሶ መስሪያ ቤት እንዲሁም ለጠቅላይ ሚኒስትሩ፣ አገር ውስጥ ላሉ የመንግስት አካላት በሙሉ ያቀረቡት ምንድን ነው? ይሄ በአዲስ አበባ ዙሪያ የሚሰሩ የአዲስ አበባን ማስተር ፕላን ማስፋት የሚለው ነገር በጣም እንደሚያሳስባቸው ካሁን በፊት ለምሳሌ በለገጣፎ በለገዳዲ በለቡ በሚባሉ በአዲስ አበባ ከተማ ዙሪያ ባሉ ኦሮሞዎች በኖሩባቸውና በሚኖሩባቸው አካባቢዎች በልማት ስም እየተፈናቀሉ እንደሆኑ ከውጭ የሚመጡ ሰዎች የሚገነቧቸው ቤቶች እነሱን እንደሚያፈናቅል ወይንም በአግባብ የሚገባቸውን የገቢ ክፍያ እንደማይሰጣቸው ከቦታቸው ላይ ከቦታቸው እንኳን ላይ ለመነሳት የእነሱ ፈቃድ ተጠይቆ ሳይሆን በግፊት እንደሚነሱ፣ ይሄንም በማንሳት እንዲሁም ደግሞ አሁን ኢትዮጵያ የምትተዳደርበት ሕገ መንግስት አዲስ አበባን እንደ ቻርተር ከተማ ሲመለከታት ኦሮሚያ ደግሞ ከዚያ ከቻርተር ከተማው ጥቅማ ጥቅም ታገኛለች፣ የገንዘብና የባህል እንዲሁም ታገኛለች ተብሎ ነበር። ሆኖም ግን ያን እስከዛሬ አላየንም። ይልቁንም ወንዞቻችን፣ ደኖቻችን እየበከሉ ነው፣ እየተበላሹ ነው የሚል ጥያቄ አንስተው ነበር። የተማሪዎቹ ጥያቄ በከፊል ከዚህ ጋር ተመሳሳይነት አለውና መልስ አግኝተዋል ወይ እነኚህ ድርጅቶች? በጉዳዩ ላይ የእርሶስ መስሪያ ቤት ምን ይላል? እኔ ጥያቄያቸውን አላየሁም። ስለዚህ ስለ እነዚህ በአጠቃላይ የአሁኑ ማስተር ፕላን የአዲስ አበባ ከተማን የማስፋት አላማ የለውም ምንም አላማ የለውም። እኔ ኦሮሚያ አስተዳደር ሆኜ ስለሰራ አውቀዋለሁ። አሁንም መረጃው አለኝ አዲስ አበባን የማስፋት ዓላማ የለውም። የአዲስ አበባ የቻርተር አስተዳደር ነው። ቻርተሩ የወሰነለት ድንበር አለ። ይሄ ድንበር የተጠበቀ ነው። የኦሮሚያ ክልል ደግሞ ድንበር አለው። ይሄ ድንበር የተጠበቀ ነው። ይሄን ድንበር የመናድ እና አንዱን አንዱ ስር መክተት አንድም ዓላማ የለውም። ስለዚህ ሁለቱም አስተዳደሮች ራሳቸውን ችለው የሚኖሩ አስተዳደሮች ናቸው። ነገር ግን የሆነ ያለው ልክ በከተማው ዙሪያ ካሉ ለምሳሌ እኛም ስንዘግብ ነበርና፣ በለገጣፎ፣ በለገዳዲ ከተማዋ ዙሪያ የሚገኙ የኦሮሚያ ክልል የተባሉ ቦታዎች አሉ። በዚያ አካባቢ ስላሉ ገበሬዎች መፈናቀልስ ምን ይሉናል? እንግዲህ በከተማ ዙሪያ ያሉ ብዙ ጊዜ ኢንቨስትመንት የሚመጣው ስለዚህ ስለሆነ ወደዚህ ስለሆነ ብዙ ጊዜ ይሄ ኢንቨስትመንት ጥያቄ ያጋጥማል። ከዚህ ጋር ተያይዞ ቀደም ብሎ ኢንዱስትሪ የሚሰፋበት፣ መኖሪያ ቤቶች የሚሰሩበት በፕላን የተመለሰ ስላልነበረ እነዚህ ችግሮች አሁን የተባሉ ችግሮች ሲያጋጥሙ ቆይተዋል። ከአንድ ስድስት ሰባት ዓመት በፊት ጀምሮ የኦሮሚያ ብሔራዊ ክልላዊ መንግስት ዝርዝር የሆነ የመሬት አጠቃቀም ፕላን በማጥናት እነዚህ አርሶ አደሮች የማይፈናቀሉበት የእርሻ ቦታዎች የእርሻ ቦታ ሆነው ብቻ እንዲቀጥሉ የከብት ርቢ ቦታዎች የከብት ርቢ ብቻ ሆነው እንዲቀጥሉ እነዚህ ኢንዱስትሪዎች የግድ አስፈላጊ ናቸው እንኳን ተብሎ የሚቀመጡ ቢሆንም የኢንዱስትሪ ዞን እንዲለይላቸው፣ እነዚህ ፍሳሾች ሰፊ ጥናት እንዲደረግባቸው። ለምሳሌ ከአዲስ አበባ ከተማ ከጥንት ጀምሮ በአቃቂ ወንዝ ይፈሳል። ይሄ በተለያየ ጊዜ ሁላችን ስናነሳ የነበረ ነው። የሚያደርሰው ጉዳት አለ። ይሄ ዘመናዊ በሆነ መንገድ ትሪትመንት እንዲደረግለት፣ እነዚህን ሁሉ ያካተተ ስራ ነው ሲሰራ የነበረው። አሁንም ይሄ ማስተር ፕላን ሲመጣ እንዲቀናጅ እንዲናበብ እንጂ እየተደረገ ያለው አዲስ አበባ በራሱ ክልል ውስጥ የራሱ ማስተር ፕላን ነው የሚሰራው። የኦሮሚያ ከተሞች የራሳቸው ማስተር ፕላን ነው የሚሰሩት። እነዚህ ሁለት ማስተር ፕላኖች የሚናበቡ ማስተር ፕላኖች እንዲሆኑ ምክንያቱም የመሰረተ ልማት አለ። የውሃ፣ የኤሌክትሪክ፣ የባቡር፣ የመኪና ሌሎችም ጉዳዮች አሉ። ልክ የራሳቸው አስተዳደር ኖሯቸው የተናበበ እድገት እንዲኖራቸው ለማድረግ የተደረገ ነው። ከዛ በተጨማሪም እነዚህ መፈናቀሎች የታቀዱ እና አርሶ አደሩን የሚጎዱ እንዳይሆኑ በግምት ሳይሆን በተጠናና በኋላም ህዝቡ ራሱ ተወያይቶበት የህዝቡን ጥቅም በሚያረጋግጥ መንገድ እንዲፈጸም ግምት ውስጥ በማስገባት የተሰሩ እና በመሰራት ላይ ያሉ ጉዳዮች እንደሆኑ ነው የማውቀው። እስካሁን ለተፈናቀሉት ካሳ የሚሰጥበት ሁኔታ ይኖር ይሆን? እኔ እስከማውቀው ድረስ ካሳው ይበዛል ያንሳል፣ ሌላ ጉዳይ ነው። ግን ሁለት ነገር ሲደረግ አውቃለሁ። አንደኛ፣ መሬቱ ለልማት ሲፈለግ እዛ መሬት ላላለው ለልማት ተነሺ ካሳ ይከፈላል። የአስር አመት እንደዛ አይነት ተገምቶ የአስር አመት የምርት ውጤት ተገምቶ ካሳ መክፈል ብቻ ሳይሆን እነዛ ሰዎች የአስራ ስምንት አመት የሞላቸው ልጆች ጭምር በአካባቢ ባለው ከተማ የመኖሪያ ቤት መስራ የሚያገኙበትና እነዚህ ደግሞ ባገኙት ገንዘብ ተደራጅተው ወደ የተሻለ ስራ የተሻለ ገቢ ወደሚያስገኝ ስራ የሚሸጋገሩበት ሁኔታ ታቅዶ ይሰራል። እስካሁን የነበረው ይሄ ነው። ይሄ ሁሉ ቦታ ውጤታማ ነበር ብሎ ማለት አይቻልም። ሁሉ ቦታ ውጤታማ ሁሉንም በሚገባ ረካ ሁሉንም ችግሮችን የፈታ ነው ብሎ ማስቀመጥ የሚቻል አይመስለኝም። አባዱላ፣ የሚቀጥለው ጥያቄ እንደው ሁለት መልስ የሚጠይቅ የሚፈልግ ይመስላል ከርሶ። በአንድ በኩል ኢህአዴግ ባወጣው በዚህ ቋንቋ መሰረት ባደረገ ክልላዊ መንግስት የተነሳ ተማሪዎቹ የይገባኛል ጥያቄ የኦሮሞ ተማሪዎች የይገባናል ጥያቄ አዲስ አበባ ላይ አንስተዋል አንዳንድ ጊዜ ለምሳሌ መፈክር ስንሰማ ኦሮሞ ያልሆነ ሰው ሐውልት ይነሳ እንዲሁም ደግሞ አዲስ አበባ ውስጥ ኦሮምኛ የስራ ቋንቋ መሆን አለበት የሚል ጥያቄ ይሰማል። በሌላ በኩል ኢህአዴግን መንግስት የሚቃወሙ ኃይሎች ኢህአዴግ በሰራው ራሱ ባመጣው ችግር ውስጥ እየገባ ነው። በእንደዛ አይነት ሁኔታ መካለል አልነበረበትም። ምክንያቱም አንደኛ የኢትዮጵያ ሕዝብ አልተጠየቀም። ስለ እንደዚህ አይነት አከላለል የተወሰኑ ሀይሎች ናቸው ቋንቋን መሰረት ያደረገ አከላለል ሕዝብ ላይ የጫኑት። ሁለተኛ ደግሞ ሕዝብን ከማቀራረብ ይልቅ የግጭት መንስኤ ይሆናል እያሉ ትችት ያቀርባሉ። እና ለዚህ መልሶን ልጠይቅ ተማሪዎቹ የሚሉት እን እንዲሁም ደግሞ የኢህአዴግን መንግስት የሚቃወሙ ኃይሎች የሚሉት። እንግዳችን እናመሰግናለን ሰዓቱን ገፋ አድርገው ወስደዋል ትዝታና እንግዳችን አላለቀም ውይይቱ ይቀጥላል ቅድም ፕሮግራም ስናስተዋውቅ ሀኪሙን ይጠይቁ አለ ብለን ነበር ስቱዲዮ ተገባም በኋላ እንደሌለ ተነግሮናል አሁን ቀጣዩ ፕሮግራም ምንድ ነው ንግድና ምጣኔ ሀብት? በቀጣዮቹ ዓመታት ከአፍሪካ ጋር የሚኖራቸውን ግንኙነት ያብራሩት የቻይናው ጠቅላይ ሚኒስትር ሊከንቻንግ ከኢትዮጵያ ጋር ሀገራቸው የያዘቻቸውን ስድስት የትብብር መስኮች ይፋ አድርገዋል። በኢትዮጵያ የሥራ ጉብኝታቸውን በዛሬው ላይ ያጠናቀቁት የቻይናው ጠቅላይ ሚኒስትር የኢትዮጵያን የኢንዱስትሪ ልማት ለማቀላጠፍ የልምድና የገንዘብ ድጋፍ ይፋ አድርገዋል። በትናንትናው ዕለት በአፍሪካ ህብረት አዳራሽ ያደረጉት ንግግር የተከታተሉ የዓለም አቀፍ ልማት ባለሙያ ጀላል አብዱል ላጢፍን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬ ነው። ተከታዩን ልኮልናል። የቻይናው ጠቅላይ ሚኒስትር ሊከቻ ትናንት በአፍሪካ ህብረት አዳራሽ ያደረጉት ንግግር ሀገራቸው ከአህጉሪቱ ጋር የሚኖራትን የትብብር ግንኙነት በተለያዩ ዘርፎች ከፋፍሎ ያቀረበ ነው። በቻይናና በአፍሪካ መካከል ያለውን የንግድ ልውውጥ ማሳደግ፣ አህጉሪቱ ወደ ኢንዱስትሪ የምታደርገውን ሽግግር ማገዝ፣ ለድህነት ቅነሳ ድጋፍ ማድረግና የመሳሰሉት በጠቅላይ ሚኒስትር ሊ ንግግር ከተጠቀሱት የትብብር ዘርፎች መካከል ናቸው። በተባበሩት መንግሥታት የአፍሪካ ኢኮኖሚ ኮሚሽን ዩኤንሲኤ የዓለም አቀፍ ልማት ባለሙያ ጀላል አብዱላጢፍ ንግግሩ ትልቅ ግምት የሚሰጠው መሆኑን ይናገራሉ። ኢሲኤን ወክሎ ሳይሆን የራሴ ሀሳብ ነው። የቻይናው ጠቅላይ ሚኒስትር ያደረጉትን ንግግር እንዳጠናቀቁ ነው አሁን ከእርስዎ ጋር እየተነጋገርኩ ያለሁት። ምን አዲስ ነገር ይዘው መጡ በእርሶ እምነት? በተለይ ስድስት ነጥቦች ብለው የጠቀሷቸዋሉ ከቻይና አፍሪካ ግንኙነት አንጻር እርስዎ ምን አዩ በዚህ ንግግር ውስጥ? አንደኛ ዲቴል የሆነ በታሪክ የተመሰረተ መንፈሳዊን ሁሉ ጨምሮ የአፍሪካና ና የቻይናን መንፈሳዊ ና ስለጣን ተንተርሶ የተደረገ ትልቅ ትልቅ ታሪካዊ ንግግር ነው። የጠቅላይ ሚኒስትር ሊ ና ቡዱ ናቸው። እንዲሁም የቻይና ኩባንያዎች በተለይ ደግሞ የግል ኩባንያዎች ዋናው በንግድና በኢኮኖሚ ላይ ያተኮረ ስድስት ታላላቅ ማኒፌስቶ ነው ዛሬ ያቀረቡት። ለይሄ ስድስቱ ነጥቦች ምንትናቸው? አንደኛ አፍሪካ ኢንዱስትሪላይዝ መሆን እንዳለባት አለሙሉ ስላመነ አፍሪካኖችም ህልማቸው ስለሆነ እሱን ለመርዳት ለማገዝ፣ በገንዘብ በሙያ፣ እንዲሁም የከሰሩትን የቻይና ፋብሪካዎች ወደ አፍሪካ ለማድረግ ቃል ገብቷል። ሁለተኛው ሰሩትን ቻይና ኮምፐታቲቭ ያልሆኑትን ተወዳዳሪ ያልሆኑትን ኩባንያዎች ወደ አፍሪካ እንዲገቡና ስራፋት እንዲፈጥሩ በጨርቃጨርቅ፣ በቆዳ በዚህ እነዚህ የመሳሰሉ የሸቀጥ እቃዎች ላይ እነሱን ለማሻገር እንደ ዋና ዓላማ አድርገን እናሸጋግራለንና ዝግጁነ እንምለው አክቲቭ የሆነ ኢንቮልቭመንት እንደዚህ አይነት ሌላ ልማታዊ መንግስት ጋር አይቼ አላቅም። ሁለተኛው የማዕበላ ኢንቨስትመንት ገንዘቡ ላይ ነው። ዋናው አፍሪካ ላላት የማዕበላዊ እጥረት ላይ በተለይ ፎሬን ዳይሬክት ኢንቨስትመንት የሚባለው ነ እሱን ለማሳደግ በሀያ ሀያ ወደ አራት መቶ ቢሊዮን ደራ ንግዱ ወደ አራት መቶ ቢሊዮን ደረጃ እንዲደርስ በጥፍ አድርጎ ማለት ነው። በጥፍ አድርጎ ለመሄድ ሁለት መቶ ቢሊዮን ነው፣ ወደ አራት መቶ ለማድረግ እሱን ታርጌት ቅላማ አድርጓል። ሁለተኛ የአፍሪካ ና የቻይና ልማት አካውንት ከሁለት ቢሊዮን ወደ አምስት ቢሊዮን ለማሳደግ፣ በተጨማሪ ደግሞ ከዚህ ጋር ተያይዘው ፕራይቬት ሴክተሮች ሁሉ የበለጠ ኢንቨስት እንዲያደርጉ እናደርጋለን ነው ሁለተኛው። ሶስተኛው ነጥብ የድህነት ቅነሳ ላይ ነው። በጤና በትምህርት፣ በሕክምና ላይ እዚህ ላይ በገንዘብም ሆነ በሞያም ቢሆን እንደገ ደግሞ የቻይና ሐኪሞችና ባለሙያዎች መጥተው ለመርዳት ዝግጁ መሆናቸው ነው። አራተኛው እዚህ ላይ ለቆየሁትና ሶስተኛው ላይ አራተኛው ላይ ይሄዱልኛል። ለምሳሌ የቻይና መንግስት ከአፍሪካ ጋር ያለው ግንኙነት በንግድና በተለይ ከማዕድን ኤነርጂ ዘርፍ ላይ የተመሰረተ ነበር። አሁን ግን በዜጎች ላይቭሊሁድ ላይ የዜጎችን ህይወት ማሻሻል በሚያስችሉ ዘርፎች ለመሰማራት አቅዷል ትችቶችን አፍ ለማዘጋት ነው ይሄን የሚያደርጉት የሚልም አለ። ለዛ ምላሽ የሰጡበት ነው ማለት ይቻላል። ቀደም ብሎ የወጡ ሪፖርቶችን ስመለከት ነበር። አይመስለኝም ቻይና በጣም ሶፍስቲክ ዩ ነው። አሁን ንግግሩን ከሰማኸው የተናገሩት በአለም ባንክ ደረጃ የመደቡት ገንዘብ፣ በአፍሪካ ሊቫት ባንክ ደግሞ ያስቀመጡት ገንዘብ፣ እነዚህ ሁሉ ወደ ድህነት ቅነሳ እንዲያመሩ እንደ ሌላዎቹ የምዕራብ አገራ ሁሉ የያዙትን ጨዋታ እኩል ጨዋታ ጀምረዋል። ይሄ ሶሻል ሴክተር ላይ ለመረዳት በጤና በትምህርት፣ በህክምና ኖርማል ነው። ዋነኛው ግን ይሄኛው አይደለም። ዋነኛው እንዳሉት ኢንዱስትሪላይዜሽኑን ለማገዝ ለመደገፍ በመዋላለማ ሚሆን በሙያ ሚሆን በገበያም ሚሆን እንስራ ነው። አራተኛ ለሂድና ይባ አካባቢ ጥበቃና በክላሜት ቼንጅ ላይ ነው። እሱ ላይ ደግሞ ኢንፈሳይት ያደረጉት ያጠናከሩት በዓለም አቀፍ ደረጃ እንደ አንድ እንድነጋገር ነው። የአፍሪካ ያላት በክላሜት ቼንጅ ላይ ያላትን አቋም ደግፈን አብረን እንሄዳለን ነው። ሀላፊነትም አለብን። ለምን ታዳጊ አገሮች ስለሆነ ነው። የአፍሪካን አቋም እየደገፉ ለመቀጠል በዓለም የአየር ንብረት ስብሰባዎች ላይ በሙሉ ማለት ነው በእሱ ላይ ዋናው እሱ ላይ ነው። የአፍሪካ ደግሞ ቻይናን ለመደገፍ ቻይና ደግሞ አፍሪካ ለመደገፍ ይህንን ነው ፍንጭና ይሄ ያተኮሩበት አምስተኛው ህዝብ ለህዝብ ያሉት ነው። ህዝብ ለዚህ የምሉት በባህል በቲያትር በስዕል በሆነው በተጨማሪ ደግሞ ስኮላርሽፕ በመስጠት ወደ ብዙ ሽ የሚቆጠሩ ተማሪዎች ለመስጠት ስኮላርሽፕ ለመንግስት ሰራተኝ ደግሞ ስኮላርሽፕ ለመስጠት እና የበለጠ የአፍሪካ ተማሪዎች፣ ነጋዴዎች፣ ቱሪስቶች እንዲመጡ ለማበረታት አምስተኛው አላማቸው እሱ ነው። የመጨረሻው ደግሞ ያሉት በሰላምና በእርጋታ ተያዘ ከአፍሪካዊ ነገር ሰላምና ጸጥታ ላይ በተደረገው በሚደረገው ርብርብ ላይ በዓለም አቀፍ ደረጃ በሀገር አቀፍም ከኤዩ አፍሪካ ጁን ጋር ሆነን እንተባበራለን፣ እንረዳለን፣ በገንዘብም በሰው ኃይልም እንደገና ደግሞ ስታንድ ባይ ፎርሱን ለማቋቋም ዝግጁን ብለው ነው። ትልቅ ስድስት አጀንዳ ይዞ ነው የመጡት። እዚህ ላይ ይሄ አጠቃላይ ማዕቀፍ ነው እሳቸው ይፋ ያረጉት፣ ወይስ እነኚህ በሙሉ በቅርቡ የሚተገበሩና አፍሪካውያንን ወዲያውኑ ተጠቃሚ የሚያደርጉ ናቸው? በእርስዎ እምነት አዲስ ማዕቀፍ ባይሆኑ፣ ለመጀመሪያ ጊዜ ነው ቻይና ኮሄረንትሊ በአንድ ማዕቀፍ በተያያዘ ሎጂክሊ ፕሮግራም ያቀረቡት ይህ የ230 ዓመት ፕሮግራማችሁ ብሎ የተነሱበት ይመስላል። ይህ አዲሱ የፕራይምር ሊግ የመንግስት አሰራር ይመስለኛል። ከዚህ በፊት ቻይና አቋም፣ አፍሪካ ላይ ያላትን አቋም በዓለም ላይ ግልጽ አድርጎ አይታወቅም። በምንድን ነው የምትለው? በብጣሽ ነው እዚህ የታየው። ባቡር ይሰራሉ፣ መንገድ ይሰራሉ፣ እርዳታ ይሰጣሉ። አሁን ለመጀመሪያ ጊዜ ነው አንድ ወጥ የሆነው። የቀረበው ለሁላችን መዛሬት የተደረገው ንግግር እዚህ ላይ ከኢትዮጵያ አንጻር እናነጋገር እስቲ። ለምሳሌ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ካደረጉት ውይይት በኋላ ትናንት ወደ 18 የሚደርሱ ስምምነቶች ተፈራርመዋል። እና በዚህ አሁን እርስዎ በገለጹት ማዕቀፍ ውስጥ የኢትዮጵያ ድርሻ ምን ይሆናል? ምን ያህል ተጠቃሚ ትሆናለች? አሁን የቻይናን አፍሪካ ላይ ያለው ቢታይ እንደ ኢትዮጵያ በትልቅ ደረጃ ነው ያለው ኢትዮጵያ መንግስት አክቲቪሊ ሆን ብሎ ከቻይና ጋር ያለውን ትስስርና መደጋገፍ እያጠናከር እያሰፋው ነው፣ በጥልቀትም በይዘትም በጥራትም። ከአፍሪካ ከኢትዮጵያ ቀጥሎ ያሉ እንግዲህ እንደ ሳውት አፍሪካ አሉ እንደ ኮንጎም ትልቅ ትልልቅ ፕሮጀክቶች አሉ እና ሁሉንም በናየው በጠቅላል ላይ አይ ቲንክ ይመስለኛል የኢትዮጵያ ድርሻ እኔ ወደ ከ25 በላይ ሊሆን ይችላል ባይ ነኝ። በግምት ከመቶ በግምት ለሚቀጥለው 2 ዓመታት ተጠቃሚ መሆን የሚችሉና ዝግጁ የሆነ መንግስት መሆኑን የሚያሳየው በጣም ነ አመሰግነት በአሜሪካ ድምጽ ሬዲዮ አድማጭ ስም ስለጊዜት አመሰግናሉ እስክንድር። በኢትዮጵያ ያደረጉትን የሶስት ቀናት ጉብኝት ዛሬ ያጠናቀቁት የቻይናው ጠቅላይ ሚኒስትር ሊከቻ ከአቻቸው አቶ ኃይለማርያም ደሳሌ ጋር ካደረጉት ውይይት በኋላም 18 የትብብር ሰነዶችን ተፈራርመዋል። በስምምነቱ መሰረት ቻይና የባቡር ሀዲድን እና የታላቁን የሕዳሴ ግድብ የማስተላለፊያ መስመር ግንባታን ጨምሮ የኢትዮጵያን አንዳንድ ታላላቅ ፕሮጀክቶች በገንዘብ እንደምትደግፍ የሀገሪቱ አምባሳደር ሺቻወያን ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ዝግጅታችን እስከ አራት ድረስ ይቀጥላል። አሁን የአሜሪካ መዝናኛ ክፍለ ጊዜ ይሆናል የሚቀጥለው። በዛሬው የአሜሪካ የመዝናኛ ዝግጅታችን ሀፒ የተሰኘውን በዓለም ደረጃ የአንደኝነት ቦታ የያዘውን የፈሬል ዊሊያምስን ሙዚቃ ይሆናል የምናቀርበው። ዊሊያምስ ሰባት የግራሚ ሽልማቶችን ያገኘ እውቅ የሙዚቃ ሰው ነው። አዳነች ፍስሀየነች የዛሬውን ያዘጋጀችው። ሃፒ የተሰኘው የፋረር ዊሊያምስ ዘፈን ባለፈው ህዳር ወር የወጣ ሲሆን ትልቅ ስኬት አግኝቷል። ሙዚቃውን የጻፈውና ያዘጋጀው ራሱ ዊሊያምስ ነው። በዩናይትድ ስቴትስ፣ በብሪታንያ፣ በአውስትሪያ፣ በአየርላንድ፣ በኒውዚላንድና በሌሎች 19 ሀገሮች የአንደኛነት ቦታ ይዟል። በብሪታንያ ከ1.3 ሚሊዮን በላይ የአልበሙ ቅጂዎች ተሽጠዋል። እንደ አውሮፓ አቆጣጠር ሚያዝያ አምስት ቀን 1973 ዓ ም በዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር የተወለደው ፋረር ዊሊያምስ ሙዚቀኛ፣ ዘፋኝ፣ የዘፈን ደራሲ፣ የራፕ ሙዚቃ ተጫዋችና ሙዚቃ አዘጋጅ ነው። የፋሽን ዲዛይነር ወይም አፍላቂም ጭምር ነው። ብዙ ከፍተኛ ስኬትና ተቀባይነት ያገኙ ዘፈኖች ለብዙ የቀረጻ አርቲስቶች አቅርቧል። ለምርጥ ሥራዎቹ ሰባት የግራሚ ሽልማቶች አግኝተዋል። መዝናኛን፣ ሙዚቃን፣ ስነ ጥበብንና ፋሽንን አጠቃሎ የያዘ የሚዲያ ተቋም ባለቤትም ነው። ዊሊያምስ የረጅም ጊዜ ፍቅረኛው የነበረችውን ሞዴልና ዲዛይነር የሆነችውን ሄለን ላሲቻን ባለፈው ጥቅምት ወር አግብቷል። ከአምስት ዓመታት በፊት የተወለደ ልጅ አላቸው። ዊሊያምስ ባገኘው ስኬት ብቻ ተውጦ ሳይቀር ለግብረሰናይ ተግባርም ትኩረት ሰጥቷል። ፍሮም ዋን ሃንድ ቱ አናዘር ማለት ከአንድ እጅ ወደ ሌላ የተባለው የረድኤት ተቋሙ በመላ ሀገሪቱ የሚገኙ ከ7 እስከ 20 ዓመት ዕድሜ ክልል ውስጥ ያሉ በተለያዩ ምክንያቶች ኑሯቸው አደጋ ላይ እየወደቀ ልጆችን የሚረዳ የግብረ ሰናይ ድርጅት አለው። በትውልድ ቦታው ቨርጂኒያ ቢች በ35 ሚሊዮን ዶላር ወጣቶች ከትምህርት በኋላ ጊዜ የሚያሳልፉበት ማዕከል እየገነባ ነው። እንግዲህ አሁን ሃፒ ከተባለው ዘፈኑ ጋር ልተዋችሁ። ከፈሬል ዊሊያምስን ሃፒ የተሰኘውን ሙዚቃ ነበረ የሰማ ነው። አዳነችን እናመሰግናለን። ስለ ዝግጅቱ ማጠቃለያ ዜና አሰምተን እንሰናበታለን። ኢትዮጵያ ከዓለም አቀፍ የብድር ታማኝነት ማረጋገጫ ድርጅቶች ወይም ሶቨሬን ሬቲንግ ድርጅቶች በጥቂት ሳምንታት ውስጥ ደረጃ እንደሚወጣላት የሀገሪቱ ባለስልጣናት አስታውቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የደቡብ ሱዳን ፕሬዝዳንትና ዋናው ተቀናቃኝ በያዝ ነው በሳምንት በሚካሄድ የሰላም ድርድር ለመሳተፍ እንደተስማሙ ገልጸዋል። ተገልጸዋል። ዩናይትድ ስቴትስና ጅቡቲ በአፍሪካ ቀንድ ለሚገኘውና ዋይት ሀውስ በጸረ ሽብርተኛ ጦርነቱ ወሳኝ ላለው የዩናይትድ ስቴትስ የጦር ሰፈር ለአስር አመታት የሚቆይ አዲስ የሊዝ ውል መፈራረማቸው ታወቀ። የቦኮ ሀራም ነውጠኞች ተጨማሪ ስምንት ልጃገረዶች ጠልፈው ወስደዋል ሲሉ የአንድ የሰሜን ናይጄሪያ መንደር ነዋሪዎች ገልጠዋል። የግብጽ የቀድሞ የጦር ኃይሎች አዛዥ አብደልፋታ ኤልሲሲ በሚቀጥለው ወር በሚካሄደው ፕሬዝደንታዊ ምርጫ እኔ ካሸነፍ እስልምና አክራሪ ወንድማማችነት በአገሪቱ ቦታ የሚባል አይኖረውም ሲሉ ተናገሩ። በመጨረሻም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን እንደ አውሮፓ አቆጣጠር የፊታችን ግንቦት 25 ሊካሄድ የታቀደው ፕሬዝዳንታዊ ምርጫ ህጋዊነቱ ጥርጣሬ አለኝ ብለዋል። ዜና Gracias. የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በኢትዮጵያ ሰዓት አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬውን እዚህ ላይ አብቅቷል። በአማርኛው ፕሮግራም ነገ ማታ ከ1 ሰዓት እስከ አንድ ሰዓት ተኩል ከዚያም በመደበኛው ከ3 እስከ 4 በምናቀርበው ፕሮግራም እንገናኛለን። ለአሁኑ ከፕሮዲሰራችን ደሳለኝና ከቴክኒክ መሀንዲሱ ጋር የምንሰናበተው አዲሱ አበበና ቆንጂት ታየነን። ቀጥሎ የትግርኛ ፕሮግራም ይቀጥላል፣ ይሰማል። በእኛ በኩል ደህና ደሩ። ሰላም